ፕሬዚዳንታዊው ቃለ መሃል ላይ የሚከናወንበት የተመራጩ ፕሬዚዳንት ዶናልድ ትራምፕ በዓለ ሲመት ከመድረሱ አስቀድሞ ነው እጅግ ጥብቅ የሆነው የጥበቃ ሥራ ዝግጅት የጀመረው። ቁጥሩ 250 የሚደርስ ሕዝብ ይታደምበታል የሚል ግምት ተሰጥቶት ለነበረው ሥነ ሥርዓት አስተማማኝ ጥበቃ ለማድረግ የሚሰማሩ ቁጥራቸው ከ2 ሺህ በላይ የሚደርሱ ከተለያዩ ሕግ አስከባሪ አካላት የተውጣጡ የፖሊስ መኮንኖችና የሰራዊቱ አባላት ትላንት እሁድ በዋሽንግተን ዲሲ ቃለ መሐላ ፈጽመዋል። ሆኖም እንደ ወትሮው ሁሉ በመስክ ሊከናወን ታቅዶ የነበረው ስነ ስርዓት በዛሬ ዕለት ይኖራል ተብሎ በተጠበቀው እጅግ የበረታ ቅዝቃዜ ሳቢያ በቤት ውስጥ እንዲከናወን ሲሉ ትራምፕ የወሰዱትን የውሳኔ እርምጃ ተከትሎ ቀደም ሲል ከተያዙት እጅግ ጥብቅ የተባሉ የጥበቃ እርምጃዎች አንዳንዶቹ እንዲሰረዙ ወይም እንዲቀየሩ ተደርጓል። በዚህም መሰረት በግዙፍ የብረት አጥሮች ታጥረውት በተመረጡ የከተማይቱ አካባቢዎች የሚገኙና ስነስርዓቱ ወደሚካሄድበት ስፍራ የሚወስዱ አንዳንድ መተላለፊያዎች ጨምሮ ከዩናይትድ ስቴትስ ምክር ቤትና የመንግስት ተቋማት በአንዳንዶቹ ጥበቃው እንዲላላ ሲደረግ የቃለ መሐላ ስነስርዓቱን ለመታደም ወደ ከተማይቱ የጎረፈው ብዙ ሺህ ሕዝብ ሊከታተልበት ከነበረው ከከተማይቱ እምብርት ከሚገኘው 3 ኪሎ ሜትር ርዝማኔ ካለው የተንጣለለ ግዙፍ ስፍራም 20 ሺህ ያህል ሰው የማስተናገድ አቅም ወዳለው ካፒታል ዋን አሬና ወደተባለ የስፖርትና የመዝናኛ ስፍራ ተዛውረዋል። የአዲሱ ፕሬዝዳንት የስራ ዘመን መጀመሪያ በሆነው ስነ ስርዓት ወግ መሰረት በዓለ ሲመቱን ተንተርሰው የሚከናወኑ በርካታ ዝግጅቶች፣ ቅዳሜና እሁድ ላይ ለሚጀመሩት ድጋፍና የተቃውሞ ሰልፎች የሚሰጠው ጥበቃ፣ ሁሉም አዲስ ፕሬዝዳንት በተመረጠ ጊዜ ሰላማዊ የስልጣን ሽግግር ለዲሞክራሲ ክብር ዋሽንግተን ዲሲ ላይ የሚከናወን ታላቅ እንቅስቃሴ አካል ተደርገው የሚታዩ ናቸው። እንዲህ ያለ ግዙፍ ክንውን በሚካሄድበት ዕለትና ስፍራ የጸጥታው ጉዳይ ታዲያ ሁልጊዜም ቅድሚያ ይሰጠዋል። የጥበቃውን ይዘትና ትኩረት አስመልክቶ የአሜሪካ ድምፁ የብሔራዊ ጉዳዮች ዘጋቢ ጄፍ ዘለዲን የደህንነት ባለሥልጣናቱን ዋቢ አድርጎ ሲያስረዳ ከወትሮ ገዘፍ ያለ መሆኑንና በስፋት መዘጋጀቱንም ጠቁሟል። ባለሥልጣናቱ እንዳስረዱት 25 ሺህ የሕግ አስከባሪ መኮንኖች እና የጦር ሰራዊት አባላት ይሰማራሉ። በሥነ ሥርዓቱ ለማገዝም ከተለያዩ የሀገሪቱ የፖሊስ ክፍሎች ከሌሎች አካባቢዎች የመጡ አራት ሺህ የፖሊስ መኮንኖች አሉባቸው። በተጨማሪም ልዩ ፕሬዝደንታዊ ጥበቃ አገልግሎት አባላት የፕሬዝደንቱን እና ሌሎች በሥነ ሥርዓቱ እንዲገኙ የተጋበዙ የክብር እንግዶች ደህንነትና በአጠቃላይም የሥነ ሥርዓቱን ያለ እክል መጠናቀቅ ለማረጋገጥ በተለያዩ ስፍራዎች ይሰማራሉ። 48 ኪሎ ሜትር በሚያካልል ስፍራ ላይ በብረትና በኮንክሪት የተሠሩ አጥሮች የመንገዶችና የአንዳንድ ባቡር ጣቢያዎችን መዘጋት፣ ከህንፃው ጣሪያ ላይ ሆነው እያንዳንዷን ሁኔታ በቅርበት የሚከታተል አልሞ ተኳሽ፣ እንዲሁም በዋሽንግተን ሰማይ ላይ የሚበሩት ሰው አልባ አውሮፕላኖች፣ ሁሉም በተለየ ጥብቅ ጥንቃቄ የሚካሄደው የደህንነት ጥበቃው እንቅስቃሴ አካል ናቸው። ክፍተት ቢያገኙ በዩናይትድ ስቴትስ ከአሁን ቀደም የተፈጸሙትን የመሰሉ ጉዳት ማድረስ የሚችሉ ጥቃቶችን ለመሰንዘር የሚያልሙ የተለያዩ ቡድኖች ሊኖሩ እንደሚችሉ ቢታመንም ባለስልጣናቱ ለባልደረባችን ጄፍ ሰለዲን እንደገለጹት ግን አንዳችም የታወቀ ስጋት የለም። ይልቁንም ስጋቱ በሆነ ምክንያት በመንግስቱ ወይም ሌሎች አካላት ላይ የሚዞ ጉዳት ለማድረግ የተነሳ ግለሰብ ነው የሚሆነው። officials say this is a higher threat environment than that they've seen in years past and the main threat is what they call the lone actor the lone wolf ባለስልጣናቱ እንደተናገሩት ይህ በአመታት ውስጥ ከነበሩት ሁሉ እጅግ ከፍ ያለ ልዩ ጥበቃ የሚሻ ስነሥርዓት ነው። ዋናውም ስጋት በተናጠል በቡድን ሳይሆን በግሉ የሚንቀሳቀስ በፖለቲካ ሰዎች ላይ ግለሰቦች ወይም ቡድኖች በሚያራምዱት ፖለቲካ አመለካከት ላይ ቅሬታ ያለው ወይም ቂም ያዘና ይህን መሰል ስነ ስርዓት በሚከናወንበት ወቅት ሁኔታው የሚፈጥረውን አመቺ አጋጣሚ ተጠቅመው ሰዎችን ሊጎዳ የሚችል ድርጊት ወይም ጥቃት የሚፈጽሙ ሰዎች ናቸው። ያ ነው ዋናው ትኩረታቸው። ይህንን ነው እየተከታተሉ ያሉት። ይህን መሰሉ በተናጥል የሚንቀሳቀሱት ጥቃት አድራሾች በተፈጥሯቸው ለክትትል አዳጋች መሆናቸውን የሚናገሩት ባለስልጣናት ለስተት ግን አንዳችም ክፍተት መተው የማይታሰብ ነውና ድርብርቡን የጥንቃቄ እርምጃዎችና ቁጥጥሩን ይበልጥ እንዲጠብቅ ያደርጉታል። በዓለ ሲመቱ ከሚካሄድበት መስክ በቤት ውስጥ ወደሚካሄድበት ስፍራ እንዲዛወር የተወሰደው እርምጃ ካስከተላቸው ለውጦች በተጨማሪ የቃለ መሐላ ስነስርአቱን ተከትሎ በዘንድሮ ዝግጅት ፕሬዚዳንቱና ባለቤታቸው ከህዝቡ ጋር በመሆን ወደ ዋይት ሀውስ የሚያደርጉት ረዥም የጉርጉዞ ትዕይንትም አይኖርም። በምትኩም በሞተር ብስክሌት ታጅበው በልዩ አውቶሞቢል የሚያደርጉትን ጉዞ በፔንስልቬንያ ጎዳና ሆነው ማየት ለመረጡ ተመልካቾች ክፍት ሲሆን፣ የታዳሚዎቹም እንቅስቃሴ ጥብቅ ፍተሻ በሚካሄድባቸው መንገዶች ብቻ እንዲወሰን ተደርጓል። በዛሬው በ60ኛው ፕሬዝዳንታዊ በዓለ ሲመት የተወሰደውን የመሰለ ለውጥ ከአሁን ቀደም የተደረገው የዛሬ 40 ዓመት እንደ አውሮፓውያን የዘመን አቆጣጠር በ1985 በተካሄደው በ50ኛው የፕሬዝዳንት ሮናልድ ሬጋን በዓለ ሲመት ወቅት ነበር። በዕለቱም የአየሩም ሙቀት ቅዝቃዜው ማለት ሳይሻል አይቀርም 7 ዲግሪ ፋራናይት ወይም ከዜሮ በታች 14 ዲግሪ ሴንቲግሬድ ሲሆን ከኃይለኛው ንፋስ ጋር ተደማምሮም ከዜሮ በታች 20 ዲግሪ ፋራናይት ወይም በሴንቲግሬድ ሲለካ ከዜሮ በታች ከ29 ወርዶ ነበር።